አፍሪካ ሰላምና ድርድር መንግስታዊ ያልሆነ ተቋም ፖለቲካዊ ይዘት እንደሌለው እና በመላ ሀገሪቱ ሰላምን ለማስፈን በሀገር ባህል መሰረት ባለሙያዎችን አሰማርቶ ከሽማግሌዎች ጋር እየሰራ መሆኑን ሰብሳቢው ዶክተር ሸዋፈራው ኩራቱ ለዲደብሊው ገልጸዋል። በአፍሪካ ውስጥ ያለው የዘመኑ ሁኔታ ከሌላው ዓለም ጋር ያልተጣጣመ በተለይም በሰላም ላይ፣ በዴሞክራሲ ላይ፣ በፍትህ ላይ የተበላሸ አመለካከት ያለው አካባቢ በመሆኑ በተለይም ደግሞ ከማንም በላይ መቅደም ያለበት ሰላም ስለሆነ ሰላም ካለ ሁሉም አለ። ስለዚህ ሰላምና ዴሞክራሲ ላይ አበክረን እንሰራለን። በሰላምና ድርድር ዙሪያ በሀገሪቱ ጉዳይ ያገባናል የሚሉ ወገናት እየሰሩ የሚገኙ ቢሆንም ይሄኛው ተቋም በይዘቱ ይለያል በማለት ይገልጻሉ። ከመቼውም ጊዜ የበለጠ በተለይም በኢትዮጵያ በአሁኑ ሰዓት ላይ ከሌላው አካባቢ በጣም በጣም የሚያሳስብ የሰላም እጦት ሁኔታ ይታያል ከሌሎቹ ለየት የሚያደርገው ነገር ምንድን ነው ብቸኛና ነጻ ለምንም ለማንም የማይወግን ድርጅት መሆኑ ነው ትኩረት የሚያደርገው በሁሉም የኢትዮጵያ አካባቢ ነው ሌላኛው የተቋሙ አባል የሆኑት እንደርሳቸው ሁሉ ችግሮችን ለመፍታት እየተሰራ ያለውን የሚያብራሩት አቶ አያሌ ምትኩ ብሩ ናቸው። በእኛ ትውልድ የማናውቃቸው አሁን የመጡ ምናልባት እነዚህን በኢትዮጵያዊ ባህል፣ በአፍሪካዊ ባህል በነበረን ዝምድናና ቁርኝት ልናስቀረው እንችላለን፣ ልንፈታው እንችላለን። ምናልባት አለመግባባቶቹ በሙሉ ሰው ሰራሽ የሆኑ ናቸውና እነዚህን ችግሮች መፍታት እንችላለን። ሀገራችን ሰላም እንድትሆን እንፈልጋለን። ልጆቻችን በሰላም እንዲያድጉ እንፈልጋለን። አሮጊቶች፣ ሽማግሌዎች በሰላም ኖረው እንዲሞቱ እንፈልጋለን። የተፈጥሮ ሞት እንጂ በተለያየ ምክንያት እየተነሳ ይሄ ቤቴ ነው ውጣ፣ ይሄ አካባቢ ነው አንተ አትፈልግም የሚባል ነገር እንዳይኖር ያልነበረ ነገር ነው የሆነው እና አሁን ሽማግሌዎች ነን እኛም ምክር ማድረግ አለብን። ይቅርታ መደረግ አለበት እርቅ ከተፈጸመ ደግሞ በእውነቱ የሚያጋጥሙ ችግሮችን ሁሉ በጋራ መፍታት ይቻላል፣ ለብቻ ሆነ ከመፍታት ይልቅ በሚል ነው ተቋሙ እየሰራ ያለው። እኛ ምንም አይነት የፖለቲካ ውግንና የለንም። እውነትን ማውጣት ነው። ትልቁ ነገር እሱ ነው። እንግዲህ እርቅ እናድርግ ስንል የሚበድል ወገን አለ የተበደለ ወገን አለ ነው። አንዳንድ ጊዜ የምናየው ደግሞ በዳይም ተበዳይም ሳይኖር የስሜት ተበዳይነትና የስሜት በዳይነት አይነት ስሜትም እናያለን። ስለዚህ ምንም ውግንና ሳይኖር ከደቡብ እስከ ሰሜን ቢወጣ እንደው ንጹሕ ነኝ የሚል ዘር ወይም ጎሳ ኢትዮጵያ ውስጥ የለም እኔ እስከማውቀው ድረስ። ስለዚህ ህዝቦቹን እናቃለን፣ ቋንቋዎቻቸውን እናቃለን። በዚህ በዚህ ይሳካልናል ብለን ነው የተነሳ ነው። ወደ ታች ወርዶ መስራት ይገባል በማለት ሰብሳቢው ዶክተር ሸዋ ፈራው ያከሉበት። ህዝቡ ራሱ መሳተፍ አለበት። እንደዚህ ካላደረገን የሀገራችን ችግር ልናስወግድ አንችልም። እኔ መቅረፍ የሚባል ነገር ራሱ ቀርፎ ግንድ ይቀራል ማለት ነው። መቅረፍ አይደለም መቁረጥ አለ። ስለዚህ መቆም አለበት የሚል ዓላማ አለ። ፕሮጀክታችን በጣም ደስ የሚል በዚህ በጣም የሰለጠኑ ባለሙያዎች አሉን። ስለዚህ መንግሥት አሁን በቅርብ ጊዜ ውስጥ ያቋቋመው ኮሚሽን ብቸኛ የመንግስት ተወካይ ነው። እዛ ውስጥ ምናልባት ተጠያቂ ሊሆኑ የሚገባ ሰዎች ይኖራሉ። እኛ የምንለው ፍጹም ነጻ ኢትዮጵያዊ የሆነ የኢትዮጵያን ጉዳይ የማይ ሰው ያስፈልጋል። ጌታቸው ተድላ ሀይል ጊዮርጊስ ለዲ ደብሊው ዘገባ ከአዲስ አበባ።